በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት የአፍሪካ ጉዳዮች ረዳት ቃል አቀባይ ጆን ስክሩደር ሀገራቸው ወደ አፍሪካ ባሰማራችው ወታደሮቿ ለአህጉሪቷ የመጣውን ለውጥና በጎ ጅማሬዎች ገልጸው የኢቮላ ቫይረስ አህጉሪቷን ሊያንኮታኩት በተቃረበበት ጊዜ ሳይቀር ወታደሮቿንና የሕክምና ባለሙያዎቿን በመላክ እንደታደጓት ገልጸው ሲቀጥሉም እኛ ድጋፍ የምናደርገው ሁሉንም ህብረተሰብ ባገናዘበ መልኩ ነው። ለምሳሌ በሶማሊያ ባለን ድጋፍ ህጋዊነት ያለውን መንግሥት እየረዳን፣ ከተለያዩ የአፍሪካ ሀገራት የመጡትን ወታደሮች ለማሰልጠንም በአሚሶም በኩል ከፍተኛ ድጋፍ እናደርጋለን። ይህም አብዛኛውን የሶማሌውን ህብረተሰብና መንግስታቸውን እንደረዳን ያመላክታል በማለት ወደ መፍትሄ ከተቃረቡት የአህጉሪቷ ችግሮች እንደ ምሳሌም ጠቅሷል። ዩናይትድ ስቴትስ ወታደሮቿ እንደሚታወቀው ከጊዜ ወደ ጊዜ በቁጥር እየጨመሩ ነው፣ በአፍሪካው ቀንድ፣ በምዕራብ አፍሪካና በመሳሰሉትም በስፋት ይንቀሳቀሳሉ። ዋናው ዓላማ ምንድን ነው ለሚለውም፣ ህዝቦቿን መርዳት ነው የሚል መልስ ነበር የሰጡኝ። በቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ፕሮከር በበኩላቸው እንዲ እንዲህ ነበር የአፍሪካን ችግሮችና ሀገራቸው በወታደራዊ ሚና ያላትን ድጋፍ የገለጹት። አህጉሪቷ የውከትና የጽንፈኝነት ችግር ብቻ አይደለም ያላት፣ የወንጀለኛ ቡድናት ይደራጁባታል። አንዳንዴ በሌላው ዓለም ያልተለመደ ክስተት ሁሉ እዚህ አህጉር ውስጥ ያጋጥማል። ለምሳሌ የባህር ላይ ዘራፊዎች የቅርብ ዓመታት ትውስታና ትልቅም ዓለምን የሳበ ዜና ነበር። ስልጣንን ለዘመናት በመያዝ ለማስለቀቅና ላለመልቀቅ በሚፈጠር ግብግብ ንጹሐን የሞት የአካል መጉደልና የእስር ሰለባ ይሆናሉ ብለዋል። አንዳንዶቹን ሀገራት በተመለከተም ጽንፈኝነት በቀላሉ አይቆምም። አካባቢው በድህነት አረንቋ ውስጥ ስላለ አደጋው የከፋ ነው። በመሆኑም ዩናይትድ ስቴትስ የምታደርገው ድጋፍ ሁለንተናዊ ሰብአዊነት ላይ ቢያተኩርም ጽንፈኝነትን በመዋጋትና ወታደራዊ ስልጠናንም በመስጠት ድጋፏን አጠናክራ ትቀጥላለች ብለዋል። በአሁኑ ጊዜ ከ2000 የሚልቁ ወታደሮች፣ ባለሙያዎችና ሌሎች መሰሎች በአጉሪቷ ይገኛሉ። በደህንነትና ሌሎች መሰል ስራዎች ላይ የተሰማሩት ሌሎች ወታደሮች ወይንም ደግሞ ባለሙያዎች ቁጥር በግልጽ አይታወቅም። ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ነኝ ከዋሽንግተን ዲሲ።